ፕሬዚዳንት አሊ አብደላ ሳሌህ ሞት ከተሰማ በኋላ ያለው ሁኔታ በሙሉ ተኩሱም ምኑም ጸጥ ብሎ ሰና ከተማዋ አብራ የሞተች እስኪመስል ድረስ ጸጥታ ወርሶታል። እስካሁን ባለው ሰዓት አሊ አብደላ ሳሌህ የራሳቸው ደጋፊዎች ያሏቸው ቁልፍ የፖለቲካ ሰው ነበሩ። የቀድሞውን ጦርም በእሳቸው ቁጥጥር ስር ነው ይባል ነበር። እንዴት ሰና አጸጥ አለች? ሬሳው አልተለቀቀም። ሬሳው በሁቲ አማጽያኖች እጅ ነው። ወደ እነሱ መነሻ ቦታ ሰዓዳ የሚባለው ቦታ ላይ እንወስደዋለን ብለው እዛ ነው እነሱ እጅ ላይ ነው ያለውና ሬሳውን እስከ ማግኘት ይመስለኛል ዝምታቸው። የአሊ አብደላ ሳሌህ ሞት በየእርስ በርስ ጦርነቱ የሀይል አሰላለፍ ላይ የሚያመጣው ለውጥ ምንድን ነው? የመን እኔ እስካሁን ተመራ የነበረው በፕሮጀክት ተገብ ማለት ይችላል። ጦራቸውን ይዘው ነው እያንዳንዱ ነገር ላይ አዘው ነው እያንዳንዱ ነገር ለመሰብ ነው። እና አሁን በእሳቸው ምትክ እንግዲህ ልጃቸው ተነስቶ እንትን ካላለ እርስ በርስ ጦርነት ወይም ከቡቲጋ ያለው ችግር እዚህ ላይ ቆሟል ማለት ነው ልጃቸው እስካልተነሳ ድረስ። ከአሊ አብደላ ሳሌህ ደጋፊዎች አካባቢ አሁን እንደነገርከኝ ልጃቸው አሉ በዙሪያቸውም ደግሞ ወዳጅ ዘመዶቻቸው አሉ ከእነሱ አካባቢ ምን የተሰማ ነገር አለ እስካሁን ከእነሱ ቀሪያም ቀሪያ ምልህ የነሱ የገጠር ክፍል ነው ህዝቡ በጣም ተነሷል ዝምታው ይህ ጊዜያዊ ዝምታ ነው ሬሳውን አግኝቶ በክብር የመቅበር ሁኔታ ይፈለጋል እነሱ ደግሞ ሬሳውን አለመስጠት ፍላጎት አላቸው እና በዛ መሀል ላይ ያለ ያልተሰጠ ነው። ይሄን ዝምታ እንጂ ከእያንዳንዱ ቦታ ላይ ሶስት መቶ ሺህ ሰራዊት አሰልፋለሁ፣ ይሄን ያህል ሰራዊት አሰልፋለሁ በሚል ዛቻ ተነስቷል። ትልቁ የሚጠበቀው ግን የአህመድ አሊ የሚባለው የመጀመሪያ ትልቁ ልጃቸው ጀርናል አህመድ አሊ ነው፣ ኢማራት ውስጥ ነበረ። የእሱ ድምፅ ነው የሚጠበቀው። እሱ በጸጥታ ውስጥ ነው ያለው። የአሊ አብደላ ሳሌህ መሞት ወይንም ደግሞ በሁቲዎች መገደል ለራሳቸው ለሁቲዎቹ ምን ትርጉም አለው? ጦራቸውን ሲቪል ልብስ አልብሰው ከነሱ ጋር አዋቅተው መርጠው ሰና ድረስ እንዲገቡ ያደረጓቸው ፕሬዚዳንቱ ናቸው። ዛሬ ፕሬዚዳንቱን የተገደሉት ደግሞ መልሰው በእነሱ ነው። እና እጅ መጅ የበላው ነው፣ ሌላ አይደለም። አንዳንድ ተንታኞች ግን ለሁቲዎችን ለጥቂት ጊዜም ቢሆን ያጠናክራቸዋል የሚል አይነት ትንታኔ ሲሰጡ ይደመጣል። ሰሞኑን ው በነበረው ግጭት ላይ ባንዲራቸው ላይ፣ መሳሪያቸው ላይ ሞት ለአሜሪካ ሞት ለእስራኤል የሚል የሆነ መፈክር አለ የሚጽፉት እሱን ነቅለው ነበር። ዛሬ ግን እሱን በሙሉ ለጥፈው መልሰው ከተማውን በትልቅ ስፒከር በሚጮህ ሙዚቃ ከፍተው ምናምን ነገር እየዞሩ ነው ያሉት። ዛሬ እንኳን ተጠናክረዋል። ጦሩን በአብዛኛው በእነሱ ቁጥጥር ስር አድርገውታል። ያ ደግሞ በደንብ ያጠናክራቸዋል። እርግጠኛ ይሄ ትክክለኛ ፖለቲካ ትንተና ነው ዘላቂ አይሆንም። ምክንያቱም በየመን ፖለቲካ ውስጥ ወታደሩ ምኑም ብዙ ጊዜ እያሸነፈ ነው እንጂ የጠነከረ ሰው ነው እንጂ የአንድ ፓርቲ ወይንም የአንድ እንትን አይደለም። ይገለባበጣል። በጣም ይገለባበጣል። በመላ የመን ግጭቱ ጦርነቱ ምን ይመስላል? ከሰና ውጭ ያለው አጠቃላይ ብዙ ከፍተኛ እንቅስቃሴና በኃይለኛ ውጊያ ውስጥ ነው ያለው። አምራን በሚባል ቦታ ላይ፣ ሀውላን የሚባል ቦታ ላይ በጣም ከፍተኛ ግጭት ነው። ወደ ኤብ ወደ ትዕዝ ከፍተኛ ግጭት ነው። አደንና ግማሽ ትዕዝ ደግሞ በፕሬዚዳንቱ ሞት የሚጨፍሩ ናቸው። ልቅልቅ ያለ ከፍተኛ ውጥረት ውስጥ ነው ያሉት። ውጊያው ቀጥሏል። በዚህ በአሊ አብደላ ሳላም መሞት እንደምን የተወገው ጆቹ ጉዳዮቹ ናቸው ብዬ ነው ማስበው። ብዙን ነገር አርግበው ይዘውላቸው የነበሩት አሊ አብደላ ሳሌ ናቸው። የአሊ አብደላ ሳሌህ ሞት በየመን ጦርነት ውስጥ ለተሳተፉት ሳውዲ አረቢያና ና ኢራን ሚሁን ለአጠቃላይ የመን ላይ እየተፈጠረ ላለው ነገር ምን ማለት ነው? ፕሬዚዳንቱን ሳውዲም ኢራንም ሆነ አሜሪካን በከፍተኛ ሁኔታ የሚፈልጓቸው ትልቅ መረጃ፣ የአልቃይዳን መረጃ፣ የዳሽን መረጃ፣ እያንዳንዱን ትልቅ መረጃ የያዙ ሰው ናቸው ሁሉም በያዙት መረጃ እና በሚያደርጉት ነገር የሚፈልጓቸው ሰው ናቸው እና ሞታቸው ለነገሮች ማክተሚያ ሳይሆን ለነገሮች መነሻ ነው የሚሆነው። እንዳውም ለጦርነቱ መነሻ ነው ብዬ ነው የማስበው። ግሩም ተክለ ሃይማኖት፣ ከየመን ለሰጠኝ ማብራሪያ በጣም አመሰግናለሁኝ። አመሰግናለሁ።